አዋጅ 1206 ህዝባር 2012 ለኢትዮጵያ የእስልምና ጉዳዮች ምክር ቤት ህጋዊ እውቅናን የሰጠው አዲስ አዋጅ ቁጥር ነው። ይህ አዋጅ የወጣ ዘንድ የእምነቱ ተከታዮች ዓመታትን በወሰደ ጥረት ውስጥ እንደማለፋቸው ምላሹ በጎ ሆኗል። ኢትዮጵያ እስልምና ምክር ቤት በነበረው ህጋዊ ቁመና ላይ የእምነቱ ተከታዮች ቅሬታ ነበራቸው። በፍትሐ ብሔሩ አዋጅ ላይ በግልጽ እንደተቀመጠው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውጭ ያሉ ሃይማኖቶች እንደ ማንኛውም ማህበር ግለሰቦች አሁን ባለው የሲቪክ ማህበር ሁለት ሰዎች ማህበር ማቋቋም ይችላሉ። ቀደም ባለው አምስት ሰው በዛ መሰረት የኢትዮጵያ እስልምና ጉዳዮች በየሶስት ዓመቱ ፍቃዱ የሚታደስ መስራቾች ያሉት ስራውን መንግስት የሚቆጣጠረው እንደማንኛውም ኤንጂኦ ሆኖ የነበረበት ነው። ሚዲያ ላይ እና በሰው አምሮ ወኪል እና በዘላቂነት የተቋቋመ ማህበር ነው የሚመስለው። ህጋዊ ሰውነቱ የመነጨው ከዚህ ስጋ ብሔር ላይ በኋላ ላይም በሁለት ሺ ሁለት ድረስ የፍትህ ሚኒስትር ነው በየሶስት ዓመቱ ፍቃዱን የሚሰጠው። የታሪክ ተመራማሪውና በኢትዮጵያ ሙስሊሞች የቅርብ ጊዜ ትግል ውስጥም ስማቸው በቀደምትነት ከሚነሱት መካከል አንዱ የሆኑት ኡስታዝ አህመድ ጀበል ናቸው። በሳቸው እይታ የቀደመው አሰራር ለምክር ቤቱ ጎታች ሁነቶችን የፈጠረ ነበረ። የእስልምና ጉዳዮች የጠቅላይ ምክር ቤት ለምሳሌ ሺ ስምንት እና አውሮፓ አቆጣጠር የወሰደውን ፈቃድ እኔጋ ፈወዱ ያለ እሱ ላይ ለምሳሌ ብናይ ፌዴራል መጅሊስ ላይ ተወክለው የመጡ አስራ ሶስት ሰዎች በመስረሻ ጽሁፍ ላይ ቃለ ጉባኤ ላይ ፈርመው ሰርተፊኬቱን ይሰጣቸዋል። የፌዴራል ጉዳይ በደንባለው ፍትህ ሚኒስቴር በዛ መሰረት የሚሰሩትን እጥር ለመንግስት ሪፖርት ያደርጋሉ። የሚሰሯቸውን ስራዎች ያመለክታሉ። እንቅስቃሴ ለማድረግ የባንክ አካውንት እንኳን ለመክፈት ሲቲ ሚኒስተር በኋላ ላይ ፌደራል ጉዳይ ደብዳቤ ጽፎ እፈቱለት ሲል ነው እንትን የሚሉት። በአመት ውስጥ ምን ያህል ገንዘብ አገኘ፣ ገንዘቡን ምን ላይ አዋለ፣ ምን ለመቃጥ በመስራት አቀደ፣ በምን መልኩ ይህን ነገር ከወነው የሚለውን እያንዳንዱን እንቅስቃሴውን ለመንግስት ሪፖርት የማድረግ ግዴታ ነበረበት። የኢትዮጵያ እስልምና ጉዳዮች ምክር ቤት የተቋቋመበት የቀደመ ሕግ የተዋቸውን መሰናክሎች በመዘርዘር መንግስት መፍትሄ እንዲሰጠው በተደጋጋሚ ጠይቋል። መንግስትና ምክር ቤቱ ፍጥጫ ውስጥ የገቡባቸው አፍታዎችም ጥቂት አይደሉም። ኡስታዝ አህመድ አንዱን ያስታውሱናል። የኢትዮጵያ ስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ ላይ ፕሬዚዳንት የነበሩት ግለሰብ ሼክ አማን የሚባሉት በነበሩ ሰዓት ላይ አናደስም፣ ለምንድን ነው የሃይማኖት እኩልነት ተብሎ ህገ መንግስት ወጥተዋል። ለምንድን ነው የኢትዮጵያ ስልምና ጉዳዮች በየሶስት አመቱ ፍቃዱ እንዲታቀስ የሚደረገው? ለምን እንደ አቻ ተቋም አይሆንም? ከም በኋላ አናደስም ብለው መንግስት ያስገቡት ደብዳቤ ነጅ ያለ በዛ ምክንያቱ መንግስት ደግሞ ማታበሱ ከሆነ እንዘገዋለን። ምክንያቱም የቆመችበት የህግ ፍቃድ ይሄንን ነው ብሎ እስከዚህ ደረጃ ድረስ የዛሬ ሰባት ዓመታት ግድም ገንፍሎ በወጣው የኢትዮጵያ ሙስሊሞች ተቃውሞ ወቅት ከቀረቡ ጥያቄዎች አንዱ የምክር ቤቱ ሕጋዊ አቋም እንዲሻሻል የሚጠይቀው ነው። ከአዎንታዊ ምላሽ ይልቅ የኃይል ምላሽ ተከትሎ ኡስታዝ አህመድን ጀበልን ጨምሮ በርካታ የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባላት ለእስር ተዳርገዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከእስር የተለቀቁት የኮሚቴው አባላት ጠቅላይ ሚኒስትሩን ባገኙበት አጋጣሚ በቅድሚያ ካቀረቡላቸው ጥያቄዎች መካከል አንዱ ለዓመታት የቆየው ይኸው የምክር ቤቱን ሕጋዊ አቋም የሚመለከት ጥያቄ ስለመሆኑ የነገሩን ኡስታዝ አህመድ ጀበል አዋጁ መውጣቱ የፈጠረውን መልካም እድል ያውሳሉ። ሆኖም አዋጁ ብቻውን ግን በቂ አለመሆኑን ይናገራሉ። አዋጁ ብቻውን በቂ አይደለም። አሁን እንዳለው ሂደት ተቋሙን እውቅና ሰጥቶታል፣ ሕጋዊ ሰውነት ሰጥቶታል። ግን መንግስትና መጅልስ በልማት ይገናኛሉ፣ በሰላም ይገናኛሉ፣ በኢትዮጵያ ጉዳይ ይገናኛሉ፣ መሰል አጠቃላይ ነገሮች አሉና ያንን እና የሙስሊሙ ማህበረሰብ መብት በዚህ ተቋም ላይ የሙስሊሙ ማህበረሰብ መብት አመራሮቹን በመምረጥ ላይ መሪዎቹን በመተካት መሰል ነገሮች ላይ በደንቡ የሚወሰኑ ውስጣዊ ጉዳዮች ናቸው። ሌሎች የመብት ጥያቄዎች ግን እንደ ሀገር አሁንም መንግስትና ሙስሊሙ ተራርቆ መቀጠል አይችልም። ለመስጊድ መሬት መጠየቅ ይሁን ሌሎች ሌሎች ጉዳዮችም፣ ዩኒቨርሲቲ እስላማዊ ዩኒቨርሲቲ ኢትዮጵያ ውስጥ አንድም የለም። ልስራ ግን መንግስት ጋር ነው ያው ሀገር የሚያስተዳድረው እሱ ስለሆነ ከመሬት ጋር ከመሰል ነገሮች ጋር የተያያዙ ሌሎችን ጉዳዮችን ይኖራሉ እና የዚህኛው ጥያቄ መመለስ ሌሎች በርካታ ሊመለሱ የሚገባቸው ጥያቄዎችን እስከዛሬ የተነሱ፣ ወደፊት የሚነሱ ትልቅ መሰረት ጥለዋል። ግን ሁሉ ነገር አለቀ ማለት አይደለም። ሰኔ አምስት ሁለት ሺህ አስራ ሁለት ዓመተ ምሕረት የኢትዮጵያ ፓርላማ ካጸደቃቸው አዋጆች ሌላኛው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ምክር ቤትን ሕጋዊ ሰውነት የሚሰጥ ነው። የዓለም አቀፍ ኢትዮጵያውያን ኢቫንጀሊካል ቤተክርስቲያን ዋና ፓስተር ሐምፍሬ አሊጋዝ የእምነቱ ተከታዮች እዚህ ቀን ላይ ከመድረሳቸው በፊት ድምፃቸውን የሚያሰሙበት ተቋም ይመሠረት ዘንድ እምነታቸውን በነፃነት የሚከተሉበት ሁኔታም ይፈጠር ዘንድ በሞከሩባቸው ዘመናት ውስጥ ያዩቸው ፈተናዎች ጥቂት አለመሆናቸውን ያወሳሉ። ወደ ቀዳማዊ ኃይለ ስላሴ ያመሩ የእምነቱ አባቶች ፊት እንደተነሱ መስማታቸውን የሚናገሩት ፓስተር ሃምፍሬ የደርግና ኢህአዴግ ዘመናትም የየራሳቸውን አስቸጋሪ ሁነቶች እንደተዉ ያስታውሳሉ። በደርግ ጊዜ በጣም የባሰበት ሁኔታ ነበር። አማኝ መሆን በዛ ዋጋ የሚያስከፈል ነበር። ስለዚህ ብዙዎችም፣ አንዳንዶቹም ያልጸኑ ክርስቲያኖችም ይደብቁ ነበር አማኝ መሆናቸው። ምክንያቱም አማኝ ከሆኑ ስደት ይገጥማቸዋል እንደገና በኢህአዴግ ጊዜ ደግሞ በእርግጥ እንደዛ አይነት ስደትም ባይኖር ነገር ግን ተቀባይነት አልነበረውም። እንደገናም ደግሞ በዚህ እንደ ማህበር ወይም እንደ እድር ተቆጥሮ በየአመቱ ፈቃዱ መታደስ አለበት ኦዲት መደረግ አለበት ብዙ እንግልት አለው። ፓስተር ሀንፍሪ ሊጋዝ የአሁኑ አዋጅ ከሚፈጥራቸው መልካም ውጤቶች አንዱ የእምነቱ ተከታዮች ለትውልድ ሀገራቸው ሊያደርጓቸው የሚፈልጓቸውን በጎ ስራዎች በተሻለ ተነሳሽነት እንዲፈጽሙ የሚያበረታታ መሆኑ ነው ይላሉ። በጣም ደስተኞች ሆነናል። ምክንያቱም ደስተኞች የሆንነው ለምንድን ነው? ህጋዊ እውቅና ማግኘት ቀላል ነገር አይደለም። እንደሌሎቹ ቤተ እምነቶች እኛም ደግሞ ተቆጥረን የሃይማኖት እኩልነትና የሃይማኖት ነፃነት አግኝተን እንደልባችን ልባችን እግዚአብሔርን ለማምለክና ለማመስገን የምንችልበት ሁኔታ ነው የተፈጠረልን። ስለዚህ በጣም ደስ ብሎናል። በሌላ በኩል ደግሞ አሜሪካም ሆነ በካናዳ በአውሮፓም ያለን ወንጌል አማኞች ሁልጊዜ አገራችንን ለመርዳት በማንኛውም በችግር ጊዜ ከጎን ለመቆም ሁሌ ዝግጁ ነን። ለምሳሌ በድርቁ ጊዜ ገንዘብ እያሰባሰብን ምን እያልን ገንዘብ እንሰጣለን። እንደገናም ደግሞ በግል የተለያዩ አገልግሎቶችን እንሰጣለን። ለምሳሌ እኛ ዓለም አቀፍ የኢትዮጵያ ወንጌላዊት ቤተክርስቲያን ብዙ ፕሮጀክትን ነው ያደረገችው እዛ እንደ ኢትዮጵያውያኖች ያሉች ትርኢት አልደረግም። ይሄ ችግር ነበረ። በዚህ በኢህአዴግ ጊዜ ነው የገጠመኝን ነው እንዴት ነው ድጋፍ አልነበረንም። አይዟችሁ የሚባል ነገር አልነበረም። እየታገልን ሀገራችንን ስለምንወድ ህዝባችንን ስለምንወድ ብቻ ነበረ። አሁን ግን እንዲህ አይነት ሲከፈትልን በር ሲከፈትልን፣ እንዲህ አይነት አዋጅ ሲታወጅልን ደስ ብሎን ከዚህ በላይ በበለጠ ሀገራችንን ለመርዳት ህዝባችንን ለመርዳት ከቤተ ከቢያተ ክርስቲያናት ጎን ለመቆም ልባችን ተነሳስቷል። ፓስተር አምፍሪ አሊጋዝ፣ አዋጁ ሰዎች በእምነታቸው ምክንያት ከሌላው ዜጋ ያነሰ መብት እንደሌላቸው በማስገንዘብ ከሚያላብሰው መልካም መንፈስ መላ ሀገርም ሊጠቀም እንደሚችል አክለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።